በምስራቅ አፍሪቃዋ ታንዛኒያ ከረዥም ጊዜያት በፊት የሆነ ሰው ሀይቁ ውስጥ ተሰውሮ ለ24 ሰዓታት በጥልቁ ውሃ እንደተነከረ መቆየቱን የሚተርክ አፈታሪክ አለ። አፈታሪኩ ሲቀጥል ሰውየው ከውሃው ሲወጣ ልብሶቹ አንዳችም እርጥበት ሳይነካቸው ደረቅ ነበሩ ይላል። ይህ ሰው በእጆቹ አፍሶ የወጣ ውሃም አስማታዊ ከመሆኑ የተነሳ ፈሳሽን ወደ ጥይት ይቀይራል እየተባለ ይነገርለት ነበር። ሰውየው ኪንጄ ኬቲሊ ንጓሌ ይባላሉ። እነሆ የእኚህ ሰው ታሪክ እንደ ጎርጎሪዮስ አቆጣጠር በ1898 የጀርመን ቅኝ ገዢዎች ያኔ ታንጋኒካ ተብሎ የሚጠራውን የታንዛኒያ አብዛኛውን ክፍል ወረሩ። ነዋሪውንም ለጉልበት ብዝበዛ በመዳረግ ብሎም ከፍተኛ ግብር በመጣል እጅግ ጨካኝ አስተዳደር ተከሉም። ሀገሬው ተማረረ ተሰቃየም። በ1904 ግን ሁሉን ያውቃሉ የተባሉ አንድ ሰው ብቅ ሲሉ የነዋሪው ተስፋ ለመለመም። ሰውየው ኪንጄ ኬቲሌ ይባላሉ ውስጤን እባብ ተቆጣጥሮታል ይሉ የነበሩት እኚህ ሰው ከማሽላ ዱቄትና ከውሃ ተቀይጦ የተዘጋጀ ማጂ የተባለ ጥይት መከላከያ ፈሳሽ አንዳች መንፈስ እንደሰጣቸውም አስወሩም። ሰዎች በቀላሉ አምነው ተቀብሏቸው። እናም ሀገሬው ጦሩን እየነቀነቀ በማጂ ውሃ መነከሩን ተያያዘው። የመጀመሪያዎቹ የማጂ ማጂ ጦረኞች የሚባሉትም ጀርመኖችን መፋለም ጀመሩ ይላሉ የዳሬ ሰላም ዩኒቨርሲቲ ፕሮፌሰር በርትራም ማፑንዳ። ጉ ጉ አማጽያኑ የዘመቻ ዝግጅታቸው በተቀላጠፈበት ወቅት ባሕላዊ ሐኪሞችና አዋቂዎች አንዳች የሆነ ነገር ጠምቀው ለአገሬው በማደል ላይ ናቸው መባሉ ጀርመኖች ዘንድ ደረሰ። አዋቂዎቹ ሲጠየቁም እንደ አሳማ ያሉ እንስሳትን ከእርሻቸው ለማራቅ ያደረጉት መሆኑን በመግለጥ ዓይናችንን ግንባር ያድርገው አሉ። ዋስሻምቡሌ ማሻምባ። አማጽያኑ በአካባቢው የሚገኙ የጀርመን ባለሥልጣናት ላይ ጥቃት ከከፈቱ በኋላ ግን ኪንጄ ከቲሌ በሀገር ክደት ወንጀል በሚል በስቅላት ተቀጡም። ምንም እንኳ ማጂ ውሃቸው ተከታዮቻቸውን ከጀርመኖች ጥይት ባይታደግም አመፃ በየስፍራው እንዲስፋፋ ግን ሰበብ ሆኗል ለሚቀጥሉት ሁለት ዓመታትም ሀያ የተለያዩ ጎሳዎች ጀርመኖችን ተፋልመዋል እንደ ፕሮፌሰር ማፑንዳ ከሆነ ኪንጄ ከቲል የዘሩት የተስፋና የእምነት ዘር መክኖ አልቀረም ያን እምነት በሰው ልብ ባያሰርጽ ኖሮ ማንም ባልተፋለመ ነበር ባይፋለሙ ኖሮ ደግሞ በአፍሪካ ጸረ ቅኝ አገዛዝ ተጋድሎ ጉል ስፍራ ከሚሰጣቸው አመፃዎች አንዱ ስለሆነው ስለ ማጂ ማጂ አመፃ ዛሬ ማውራቱ ባላስፈለገን ነበር። ጀርመኖች አመፃውን ለማዳፈን በከፈቱት ጥቃት ከ180,000 እስከ 300,000 የሚገመት ሰው አልቋል። ረሃብ እንዲከሰትም አድርጓል። ምንም እንኳ ጀርመኖቹ በወቅቱ ባይሸነፉም አመፃው ጠቃሚ ማሻሻያዎችን እንዲያደርጉ ግን አስገድዷቸዋል። ኪንጄ ከቲሌ በአሁኑ ወቅት ስለሚታወሱበት ለየት ያለ ነገር ፕሮፌሰር ማፑንዳ እንዲህ ይገልጣሉ። ውናፖ ምፓምቱ ውዛ ፕሳይኮሎጂያ ልንረዳ የሚገባን ነገር ምንድን ነው? ሰዎች ስነ ልቦናቸው ከፍ እንዲል እምነታቸውም እንዲጸና ከረዳህ በቁርጠኝነት እንደሚፋለሙ ነው። እንደኔ አስተሳሰብ ኪንጄኬቲሌ ጀግና ነበሩ። ህዝቡን የዋሹ ቀጣፊ ናቸው ብለው የሚያስቡም አሉ። ጀግናም ሆኑ አልሆኑ ኪንጄ ኬቲሌ በታንዛኒያ ታሪክ ልዩ ስፍራ የሚሰጣቸው ግለሰብ ናቸው። የነጻዋ ታንጋኒካ የመጀመሪያው ፕሬዝዳንት ጁልየስ ኒየሬሬ የማጂ ማጂ መፃን ሀገራቸው በ1961 ለተቀዳጀችው ነፃነት የተጋድለው መንደርደሪያ አድርገው ቆጥረውታል።